የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ሥራ የማቆም አድማ መጥተዋል። ጥያቄያቸው ጥቅማ ጥቅምና የደሞዝ ጭማሪ መሆኑም ተገልጧል። የአገሪቱን የአየር ክልል ለመዝጋት መሞከር ተገቢ አይደለም ያለው የኢትዮጵያ ሲቪል አቪዬሽን ባለሥልጣን የበረራዎች መስተጓጎል እንዳላጋጠመ ነው የተናገረው። እስክንድር ፍሬው ከአዲስ አበባ ተጨማሪ ልኳል። የኢትዮጵያ ሰማይ ዛሬም ስራ አላቆመም። ከየቦታው የተነሱት ለማረፍ የሚያኮበኮቡት አውሮፕላኖች ሲመላለሱበት፣ ሲንቀሳቀሱበት ውለዋል። ከቅርብ ከሩቅ እያማተሩ ያንን እንቅስቃሴ የሚያሳልጡት የሚቆጣጠሩት የሰማይ ምድብተኞች ግን አድማ ጀምረዋል። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች አድማ የጀመሩት ረዘም ላለ ጊዜ ሲጠይቁ የቆዩት የደሞዝና የጥቅማጥቅም ጥያቄ ምላሽ ባለማግኘቱ እንደሆነ ገልጸዋል። ይህንን መነሻ ያደረገ ደብዳቤም ለጠቅላይ ሚኒስትር ዶክተር አብይ አህመድ ማስገባታቸውን አስታውሰዋል። ፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ለአሜሪካ ድምጽ ሲያብራሩ አድማውን የጠራው ማህበሩ አለመሆኑን ጠቁመዋል። ሰራተኛው ራሱ ካለበት ጫና ተነስቶ የጠራው ነው ብለዋል። የደሞዝ ጭማሪ ጥያቄውንም ለጠቅላይ ሚኒስትር ዶክተር አብይ አህመድ ባስገቡት ደብዳቤ ከተንጸባረቀው አንጻር አብራርተዋል። የለው አንድ የአየር ትራፊክ ተቆጣጣሪ ከመርከብ ካፕቴን ወይም ከመካከለኛ የአሮፕላን አብራሪ ደሞዝ እኩል ወይም ተቀራራቢ ሊከፈለው ይገባል ይላል በዛ ደረጃ እንኳን ባትከፍሉም በዛ ግማሽ እንኳን ትከፍሉን ይገባል ነው ጥያቄው። ነገሩ ግን አሁን ባለው ሁኔታ ሰራተኛው ጭራሽ አስተዳደራዊ በደል እና አስተዳደራዊ ችግሮቻችን ካልተፈቱ በመሰረታዊ ደረጃ ይሄ ጥያቄያችን አይመለስም ነው። ስለዚህ ከደሞዝ ሌላ አስተዳደራዊ በደሎች የሚሉ አንስታችኋል ማለት ነው። ከዚህ በሽትም ዛሬ ሁለት አመት ሶስት አመት እንደዚህ በዚሁ ኬስ ተነስቶ ነበር ና ከሚኒስትሪ መስሪያ ቤት በተቀመጠ አስኖ ተካርታ መሰረት መስሪያ ቤት ውስጥ አሉ የተባሉ ችግሮቹ እና ተዘረዝረው እንዲፈቱ መመሪያ ተሰርቶ ነበር። ከዛ ውስጥም ማኔጅመንቱ እንደገና አርባ አንድ ነጥቦች ላይ ብቻ ነው እንትን የማደርገው ብሎ በዛም ተሰርቶ ነበረ ተካርታዊ ያንን መሰረት አድርገው አንዱም ተግባራዊ አልተደረገም ከሶስት አመት በኋላ በዚህ አድማ ምክንያት ምንም አይነት የበረራ መስተጓጎል አለመከሰቱን የገለጹት ደግሞ የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ኮሎኔል ወሰንየለህ ሁነኛው ናቸው። በረራዎች እንዴት እንዳልተስተጓጎሉም ለአሜሪካ ድምጽ አስረድተዋል። እየሰሩ ያሉት ከነዚህ ውጭ ያልፈረሙት የሀገሪቱ አየር ክልል መዘጋት የለበትም ይሄ ከፍተኛ የሀገር በደል ና ሀገር ላይ ትልቅ ጥፋት መፈጸም ነው የሚሉት ናቸው እየሰሩ ያሉት፣ እንጂ ከነዚህ ከሰባ አራት ውስጥ አንድም ሰው ገብቶ በስራ ላይ የለም። ከዚህ በፊት ባደረግነው ቃለ ምልልስ ኮሎኔል ሰኔለህ የኢትዮጵያን አየር ክልል በአጠቃላይ ለመቆጣጠር በቀን 28 የሚሆኑ ትራፊክ ተቆጣጣሪዎች ይገባሉ ብለውኝ ነበረ። በፈረቃ ነው የሚሰሩት። በቀን 28 ሰው ነው የኢትዮጵያን አየር አጠቃላይ ለመቆጣጠር የሚገባው ብለውኛል። ያን ያህል መጠን አገኛችሁ ማለት ነው? በቀን ያውም በፈረቃ ነው የሚሰሩት። እንግዲህ በቁጥሩ እንግዲህ ያደረግነው ምንድን ነው፣ ይህን ቁጥር ለማሟላት ከተለያየ ጥረት እየተደረገ ነው። ነገር ግን አሁን በቂ በየደረጃው ባሉ የቁጥጥር ቦታዎች በቂ የሰው ኃይል አግኝተን ነው ስራው የተጀመረው። አለበዛ በእያንዳንዱ ያው በሌየር የተከፋፈለ ነው ማለት በከፍታ የተከፋፈለ ነው። ከግራውንዱ መካከለኛው የአየር ወይም በከፍታ ላይ ያለውን ነው። በእነዚህ በቂ የሰው ኃይል አግኝተናል። ቁጥሩ አሁን በየጊዜው እየጨመረ ስለመጣ ይሄ ነው ልል አልችልም። ግን ሊያሰራን የሚችል የሰው ኃይል አለ። ምንም የሚያሸግረን ነገር አይፈጠርም። ለምን ያህል ጊዜ ያስቀጥላችኋል አሁን ያለው ቁጥር በተከታታይ ምንድን ነው እኛ ያሰብ ነው የሰው ኃይል እየጨመርን አንደኛ ሰልጣኞች አሉን፣ እነሱንም በፍጥነት እያሰለጠን ካስፈለገም ከሌላም ሀገር ኮንትሮሎች አምጥተን ምክንያቱም የሀገሪቷ አየር ክልል በፍጹም መዘጋት የለበትም። ለአንድ ቀን አይዘጋምም። እንደምታውቀው ከአፍሪካ ትልቁ አየር መንገድ ይሄ ነው። ከመቶ አውሮፕላኖች በላይ መሬት ላይ ልናስቀምጥ አንችልም። ይሄ በአገሪቱ ኢኮኖሚ ላይ፣ በህብረተሰቡ ላይ፣ በፖለቲካውም በሶሻሉም ላይ የሚያመጣው ጫና በጣም ከፍተኛ ስለሆነ በቃ ቀጥሎ በምንም ጊዜ አይቆም፣ ዝም ብሎ ይቀጥላል ብዬ ነው ማምነው። የኢትዮጵያን ኤርስፔስ ለመዝጋት ስልጣን ያለው አካል ሌላ አካል ነው። እነዚህ ሰዎች አይደሉም። እነዚህ አየር ትራፊክ ተቆጣጣሪዎች አይደሉም። አስተሳሰቡም ስህተት ነው። የኢትዮጵያ የአየር ትራፊክ ተቆጣጣሪዎች ማህበር ፕሬዚዳንት አቶ ፍጹም ጥላሁን ግን መፍትሄው የሰራተኞችን ጥያቄ መመለስ እንደሆነ ይገልጻሉ። ሌሎችን ተክቶ ለማሰራት እየተሄደ ያለበት መንገድም የአገሪቱን የአየር ክልል አደጋ ላይ ይጥላል ባይ ናቸው ከስራ ላይ አክቲቭ ኮንትሮለር ሆኖ ከማገልገል ካቆሙ አስር አስራ አምስት ዓመት ያለፋቸውን በኃላፊነት ደረጃ ላይ ያሉ ባለሙያዎችን እንዲሁም ጥቂት ስልጠና ላይ ያሉ በአሰልጣኝነት ላይ ያሉ ሰራተኞችን ወይንም ከሌላ ክፍል የማኔጅመንት ፖዚሽን ባላቸው የቀድሞ ኮንትሮለሮች ነው ለመጠቀም የሞከረው። አሁን ደግሞ ባለ በሰማሁት መረጃ መሰረት የረዳት አየር ትራፊክ ተቆጣጣሪ ስልጠና ላይ ያሉ ነበሩ። የቴዎሪያ ጨርሰው ወደ ሲሽን የገቡ የነበሩ የጀመሩ ነበሩ። እነሱንም ወደ ስራ ተጭኗቸው ገብተው እየሰሩ እንደሆነ ሰምት ሰምቻለሁ። ስለዚህ ይሄ ግን እናንተ አካሄዱ ተገቢ አይደለም፣ የሚያዛልቅ አይደለም ነው የምትሉት? አዎ የአየር ክልሉን አንደኛ ስልጠና እንኳን የጨረሰ ሰው አንድ ወር እስከ ሶስት ወር የስራ ላይ ልምምድ ማድረግ አለበት። አክቲቪቲ ለመስራት በሰው ሰው ከጎኑ ሆኖ እያገዘው እና ኦብዞ ትሬኒንጉ ከጨረሰ በኋላ ነው ወደ ወደ ስራ የሚገባው። አድማ የጀመሩት የአየር ትራፊክ ተቆጣጣሪዎች በገዛ ፈቃዳቸው ስራቸውን እንደለቀቁ ይቆጠራል ብሏል የኢትዮጵያ ሲቪል አቪሽን ባለስልጣን። የአየር ትራፊክ ተቆጣጣሪዎች ማህበር ግን ይህ ራሱ የአስተዳደር በደል እንደሆነ ነው የሚገልጸው። አድማው እስከ መቼ እንደሚቀጥል ግን ግልጽ አይደለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ